የደቡብ ኢትዮጵያ ወደ ኬንያ ሲዘዋወር የነበረ 780 ኪሎ ግራም ካናቢስ የተሰኘ አደንዛዥ እጽ መያዙን የኢትዮጵያ ጉምሩክ ኮሚሽን አስታወቀ። የኮሚሽኑ የሐዋሳ ቅርንጫፍ ጽሕፈት ቤት የአደንዛዥ እጹ ዝውውር መቆጣጠሪያ አስቸጋሪ የሆነ መምጣቱንም አስረድቷል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ሪፖርት ያስደምጠናል። የቅርንጫፍ ጽህፈት ቤቱ የሕግ ተገዢነት ምክትል ስራ አስኪያጅ አቶ ሁዴ ሳለማ በከባድ ጭነት ማመላለሻ ተሽከርካሪም ከኢትዮጵያ ወደ ጎረቤት ሀገር ኬንያ ሲሻገር የነበረ 780 ኪሎ ግራም አደንዛጅ እጽ መያዙን አስታውቀዋል። ሲያዝም ከላይ ብሎኬትን በሽፋንነት በመጠቀም ከውስጡ ሀሺሽ ወይም ካናቢስ ተብሎ የታወቀውን አደንዛጅ እጽ ጭኖ ለማለፍ ሞክሩን የተያዙት በወቅቱ ሲያዝም በተረኛ ፈታሾችና በወቅቱ የነበሩት ፌዴራል ፖሊስ አማካኝነት ሀሺሹ ቁጥጥር የሚከሰሱን ልውጭ እንቅስቃሴውም ከጊዜ ወደ ጊዜ የተለያዩ አይነት ዘዴዎችን እየተጠቀሙ ለማውጣት የምንቀሳቀሱበት ሁኔታ ነው ያለው። አልፎ አልፎ ከላይ ሽፋን ይጠቀማሉ። አልፎ አልፎ ደግሞ ነዳጅ በማስመሰል በቦቴ አይነት ጭነት ይዞ ለመሄድ ይጠቀማሉ። አንዳንድ የፍጆታ እቃዎችን በሽፋንነት እየተጠቀሙ እንዳይታይ ከላይ እየሸፈኑ ወደ ኬንያ ለመውሰድ እንቅስቃሴዎች ይታያሉ። አቶ ደሳ የአደንዛዥ እፅን ዝውውር ማስቆም አልተቻለም ስሉም ተናግሯል። መቆጣጠር ስራው ጥረት እየተደረገ ቢሆንም አጠቃላይ ከፍሰቱ አንጻር ቁጥጥሩን ኦቨርኦል ማሸነፍ አልተቻለም። በተለይ ምርቱ የምመረትበት አካባቢ ብዙ ስራዎች ይጠብቃል። የአካባቢው መስተዳደር ምርቱ የምመረትበት አካባቢ ተገቢውን ክትትል በማድረግ ከምርቱ ጅማሮ ጀምሮ መቆጣጠር ብቻል ጠቃሚ ነው የሚሆነው። ባለን መረጃ መሰረት እነዚህ ሐሺሽ ይመረታሉ ተብሎ የምታስብባቸው ሻሸመኔ አካባቢ፣ ዛሬ የተያዘውንም የካናቢሱን ግምታዊ ዋጋም ተናግሯል። ጋምቦ ወይም ኬንያ ቦርደር የሚሸጥበትን የአምና ዋጋ ብንወስድ 780 ኪሎ ግራሙ ወደ ዋጋ ዞር ከ3.2 ሚሊዮን ግምታዊ ዋጋ በላይ ያወጣል። ማለት የኬንያ መነሻ ዋጋ ውስድን ብንወስ ይህን ሊያወጣ የሚችል ነው። ዛሬ የተያዘው የተገባድረ ባለው በ2011 ዓ ም ብቻ በቁጥጥር ስር አውናል ያሉትን የካናቢስን መጠን ሲገልጡ በኢትዮጵያ ውስጥ ህጋዊ የአንድ ኪሎ የእጩ ዋጋ ባለመኖሩ በኬንያ ዋጋ ተናግሯል። ይሄ የመጀመር አይደለም፣ በየጊዜው እያዛል። እንደውም ፍሰቱ ከጊዜ ወደ ጊዜ መጨመሩ ነው መረጃዎቻችን የሚያሳዩት። ወደ 180 ሚሊዮን እና ከዛ በላይ ግምታዊ ዋጋ ያላቸው ሀሺሾች ናቸው የተያዙት ማለት ነው። እንቅስቃሴውም ይሄ ሁሉ ከመሀል ሀገር ወደ ኬንያ ሲደረጉ አብዛኛው በዲላ መስመር፣ አልፎ አልፎ ደግሞ በአርባ ምንጭ አድርጎ በኮንሶ መስመር ሲንቀሳቀሱ ነው የተያዙ። የመጀመሪያ ጊዜያችን ሳይሆን በየጊዜው ቁጥጥር ይደረግባቸዋል፣ ይያዝባቸዋል። ቁጥጥሩ የጠነከረ ቢሆንም በዛው ልክ ግን ገበያ ፍላጎቱ ኬንያ አካባቢ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ ነው ያለው ከኢትዮጵያ የሚነሳው የካናቢስ የተሰኘ ደንዛዥ እጽ መዳረሻው አፍሪካም አውሮፓና የተለያዩ ሌሎች ሀገራት መሆናቸውንም አቶ ሁደሳ ተናግሯል። በግለሰብ ደረጃም ሆነ በሀገሪቱ ላይ እያስከተለ ነው ያሉትንም ጉዳት አብራርተዋል። ዜጋን ይጎዳን፣ የኢኮኖሚ ጉዳት ያመጣል፣ የፖለቲካ ኢንስታቢሊቲ ያመጣል። የደነዘዘ ሰው የሚሰራውን ነገር አያውቅም። ከዚህ ጋር ተያይዞ ከኢትዮጵያ ተጭኖ እንበልና ኬንያ ሄደው ሆነ ሀገር ተያዘ ስባል በአገር ግንባታ ላይ ምን ያክል ኔጋቲቭ ኢምፓክት እንዳለው ማየት ይቻላል። ሶ እንደዚህ አይነት ጎጂ የሆኑት እጾች ሲንቀሳቀሱ የሁሉም ሰው ርብርብ ተካቶበት ማሸነፍ እጅግ በጣም ጠቃሚ ነው የሚሆነው። ህብረተሰቡ ማንኛውም እጽ ሲመረትም ሆነ ሲዘዋወር ካገኙ ለመስሪያ ቤታቸውና ለህግ ተቋማት እንዲጠቁሙም ጠይቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም